በአማራ ክልል በጎንደር ከተማና ና አካባቢዋ ካለፈው ሳምንት መጨረሻ አንስቶ በፋኖ ታጣቂ ቡድን ቡድንና በመንግስት የጸጥታ ኃይሎች መካከል በነበረ ግጭት ቁጥራቸው በውል ያልታወቀ ሲቪሎች ተገድለዋል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። በከተማዋ ዙሪያ አይባና ፈንቅጥ በተባሉ ቦታዎች በከተማው ውስጥ ደግሞ በተለምዶ ደሳለኝ፣ ህዳሴና ሸዋ ዳቦ በሚባሉ አካባቢዎች ካለፈው አርብ ጀምሮ ከባድ የተኩስ ልውውጥ መካሄዱን ነዋሪዎቹ ገልጸዋል። የንግድ ተቋማትም እስከዛሬ ሰኞ አለመከፈታቸውን አመልክተዋል። የሰሞኑ ግጭት የተሰማው ጎንደር ከተማ ውስጥ በየዓመቱ ለሚከበረው የጥምቀት በዓል ዝግጅት መደረጉን የከተማዋና የክልሉ አስተዳደር እየገለጹ ባሉበት ወቅት ነው። በዓላቱን ለማክበር የሚያስችል ሰላም ተረጋግጧል ሲል የአማራ ክልል ፖሊስ መናገሩን የክልሉ የመገናኛ ብዙሃን ዘግበዋል። አስቴር ምስጋናው ዝርዝር አላት። የጎንደር ከተማ ቀበሌ 18 አካባቢ ነዋሪ መሆናቸውን የነገሩንና በደህንነት ስጋት ምክንያት ማንነታቸውን እንዳንገልጽ የጠየቁ ሰው የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ካለፈው ሳምንት አርብ ጀምሮ እስከ ትላንት እሁድ ምሽት ድረስ በከተማይቱ ዙሪያ በሁለት አቅጣጫ ቶክስ መለዋወጣቸውን ጠቅሰዋል። በኋላም የተኩስ ልውውጡ ወደ ከተማይቱ ዘልቆ መግባቱንና ሲቪሎች መገደላቸውን ተናግረዋል።

እዛ ሆኖ ከባድ መሳሪያ ብዙ ሀያ ሶስት ይጠቁፋል ሌላ አቅጣጫ በአዘዞ ደግሞ በቀበሮ ሜዳ፣ በዛም የተኩስ ልውውጥ ነበረ። እስከ ትናንት እስከ ማታ ነበረ እስከ ሁለት ሰዓት ዛሬ ጠዋት ለምሳሌ ነበር። አሁን ዛሬ ጠዋት በዛኛው አቅጣጫ ነው። በትላሴ በብሉ ህጻናት ሙተዋል። በጣም ብዙ የቆሰለ ሰው እንዳለ የነገሩኝ ሆስፒታል ላይ ማለት እና፣ ጥሩ አልነበረም በዓሉ ብዙ ሰው ተደናግጧል። በዓል በዓል ሸዋ ዳቦ ተብሎ በሚጠራው አካባቢ እንደሚኖሩ የገለጹልን እና በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁን ሌላ ነዋሪም በአካባቢው በነበረው የተኩስ ልውውጥ ጎረቤቶችን ጨምሮ ሌሎችም ሲቪሎች ተገለዋል ብለዋል። እንግዲህ በመከላከያ ሰራዊትና በአካባቢው ፋኖ በሚባሉት መካከል ነው ጦርነት የተካሄደው። እኛ ሰፈር አካባቢ ነው ጎረቤቶቻችን ስድስት ቤት በከባድ መሳሪያ ተመርቷል። እኛ ሰፈር አካባቢ እንግዲህ የሰፈራችን ለምነግርሽ ሌላው አካባቢ፣ ሌላው ሰፈር ላይ በጣም በርካታ ጉዳቶች እንደደረሱ ሰምተናለኝ፣ ስልክም ስለምንደዋወል ይሄ ግን እኔ የምነግርሽ ግን በተጨባጭ ባይን ያየሁትን ነገር ነው ሶስት ቤተሰቦች በአንድ ላይ ሞተዋል። እናትና ልጅ ያው እንግዲህ አይተርፉም፣ ከባድ ቁስለኛ ናቸው። እኛ ጀርባ ያሉት ደግሞ እናትና አባቱ ተጎድተዋል በከባዱ መሳሪያ፣ ልጃቸው ሙቷል አለ። በጥቅሉ እኛ ሰፈር አንድ ሰባ ስምንት ሰው ሙቶብናል ዝም ብሎ ንፁሃን ደረሰ የተባለውን ጉዳት እና መጠኑን ለማረጋገጥ ከፖሊስ እና ከጎንደር ዩኒቨርሲቲ ሆስፒታል መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካለፈው ሳምንት መጨረሻ ጀምሮ ጎንደር ከተማ ውስጥ በነበረው ግጭት እስካሁን እንቅስቃሴ ያለመጀመሩን ነዋሪዎቹ አመልክተዋል። ጎንደር አሁን ወደ ወደ ሸዋዳ ቦነስ ነር አልተከፈተም ገና መስሉ ሰው ግን ይንቀሳቀሳል። አሁን ደሞ ይዬ ነበረ ሰው ዝምሎ በግሩ ይንቀሳቀሳል። ትራንስፖርት አልጀመረም። እንቅስቃሴ ሰው ዛ አሁን ያለው ነባራዊ ሁኔታ የተኩስ ድምፅ አቆሟለች። ከሸዋ ዳቦ ወደ ታች እስከገን ፎቁጭ ምንም አይነት የተሽከርካሪ እንቅስቃሴ የለም። ሰው ግን በእግሩ ይንቀሳቀሳል። የሰሞኑ ግጭት የተሰማው የገናና የጥምቀት በዓላትን ለማክበር ዝግጅቶች መደረጋቸው እየተገለጸ ባለበት ወቅት ነው። በተለይ በጎንደር ከተማ በየዓመቱ በድምቀት ለሚከበረው የጥምቀት በዓል አስፈላጊ ያሉት ዝግጅት መደረጉን የከተማዋና የክልሉ አስተዳደር ገልጸዋል። ሰሞኑን በሀገር ውስጥ የመገናኛ ብዙኃን የተጠቀሱት የአማራ ክልል ፖሊስ ምክትል ኮሚሽነርና የኮሚሽኑ የወንጀል መከላከል ዘርፍ ኃላፊ ረዳት ኮሚሽነር እንየው ዘውዴ በዓላቱን ለማክበር የሚያስችል ሰላም መረጋገጡን ተናግረዋል። ነዋሪዎቹ ግን የውጭ እንግዶች ስለመታደማቸው ጥርጣሬ አሳምተዋል። ህዝቡ ግን ያከብራል ብዬ አስባለሁኝ የጥምቀትን በዓል ምናልባት ግን ከርቀት መጥተው የጎንደርን ጥምቀት ያከብሩ የነበሩ ሰዎች ወይ ደግሞ አዲስ ለማክበር የሚመጡ ሰዎች በትናንትናና በቀደም በተፈጠረው ምክንያት ይመጣሉ የሚል ምልከታ የለኝም። ሌላው ነዋሪ ደግሞ የተለየ ሀሳብ ነው ያላቸው። በዓል ለማክበር ወኒ ምሎት ምናምን ሰው ወጡ ያከብራል ብዬ አላለሁ እኔም ጀምሮ ብጠይቅኝ የለኝ አንዳንድ ጎንደር እንደሚኖር ሰው ማለት ነው በአካባቢው ዙሪያውን ሁን እኮ ጦርነት አለ። እዛ ሰውዬ ማለ ደወርቶ ጥምቀት ያከብራል እያለ የኢትዮጵያ ሰብአዊ መብቶች ኮሚሽን በከተሞችና ዙሪያቸው የሚካሄደውን ጨምሮ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት የሰላማዊ ሰዎችን ሕይወት አደጋ ላይ መጣሉን በተለያየ ጊዜ በወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ ባለፈው ህዳር ባወጣው መግለጫ ሰላማዊ ዜጎች ንብረታቸው እንዲሁም የህዝብ መሰረተ ልማትና የአገልግሎት ተቋማት ኢላማ መደረግ የለባቸውም ሲል በብርቱ አሳስቧል። ለአሜሪካ ድምጽ አስቴር ምስጋ ነው።